ቤንሻንጉል ጉሙዝ ክልል ካማሺ ዞን ያስ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ አምስት መቶ ተፈናቃዮች ከክልሉ መንግሥት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። ተፈናቃዮቹን ወደ ትውልድ ቦታቸው ለመመለስ የትራንስፖርት አገልግሎት ማቅረቡን የጠቀሰው የክልሉ መንግሥት ተፈናቃዮቹ ለመሄድ ፈቃደኛ ሳይሆኑ ቀርተዋል ሲል ምላሽ ሰጥቷል። አስቴር ምስጋናው ዝርዝሩ ልካለች። መጠለያ መጠለያ ምግብ፣ ሕክምና አገልግሎት ሰጠን እንጠይቃለን። በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀየ ጥለን ተሰድናል ይላሉ። ቁጥራቸው አምስት መቶ የሚጠጉ ከቤኒሻንጉል ጉምስ ካማሼ ዞን ያሶ ወረዳ ተፈናቅለው ባህርዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው አው በእኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው። በቤኒሻንጉል ላይ ያሶ ወረዳ እና ያዘጋጁ እነማን ናቸው? ይህንን ግጭት እንዲፈታ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ። መጀመሪያ መፈክር ነበር አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ አባዋራይን ስራ ቦታ እንዲያህል ከቤታችን ወጣ ብሎ ሆን ጓደኞቹ ጋር ሶስቱ ነው ሲሄዱ አሁን ከዛ ተሶስጣቸው በመሳሪያ ሲመቷቸው አንደኛው ሩጦ ሲያመልጥ

ያው ሀዛት ቀብረ ነዋን ዛትና ግንተ ነዋን እንጂ ውስጥ እቃውን ይሄ የለም ታለው ጓርገው አገኘውና፣ ቀበር ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው እየሰደዱንም ይላል። ይሄ ያለው ህብረተሰብ አስር አስራ አምስት ሄክታር ነው ያመረት እኛ ገበሬዎች ነው ይሁል ያለው፣ ነጋዴም አለ ባለ ሀብትም አለ ብዙ ነው ያለው እዛ ውስጥ እና አሁን እኛ ነጋዴው እዛው ላይ ሱቁ ያለውን ባለ ሱቆች እዛውን ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት እቃ የለ እያንዳንዱ ባለ ሀብት ያለው ንብረት በሙሉ በነሱ ተዘረፈ። እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10 እስከ 15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም። አሁንም እየገደሉ ነው እና ንብረታችን መሰብሰብ አልቀ ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘኋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች ሁለት ልጆችን የያዘች እናት። እስኪ ስምሽ እንግለጥ። ስንታጅ። ጋሽ ምንድን ነው ያመመሽ? አሞሻል አይደል? እራሴ። ስንተኛ ቀንሽ ነው? በትናንትና ማክሰኞ ረስ ሳምንታችን ሁለተኛ ሳምንታችን ይዘናል። በዚህ በር እንዳላ ነው ወርቀን ምን ገባባ ሶስት ሰዓት ነው። ምን ወጣ በአስራ አንድ ሰዓት ነው። ልጆቹም ሰው ሁሉም ሰው በበሽታው ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበላል ብለን ነበር የመጣ። እኛ ግን ተቀባይነት የለንም የለም። ፍርዴት ይመጣል በራችን በመንገድ ነው የቀረ። ሀብታችን እዛው ነው የቀረ። በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ኅብረተሰብ እያዋጣ ከሚያመጣው ምግብ ውጪ መንግስት ምንም አይነት ድጋፍ አላደረገልንም ይላል። መጠለያም አልሰጠንም። ምግብ ዋስትና ምንም አልሰጠንም። ምንም ነገር የለም። ባዶ ሜዳ ላይ ነው። ህዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው አምስት ሳንቲም ያለው ሰው የለም። በባዶ እጅ የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚህ ውስጥ ቤተሰብ ያልቀበረ አንድ ከተፈናቃዮቹ መካከል በርካታ ነፍሰ ጡር፣ የሚያጠቡ እናቶች፣ ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግሥት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየኳቸው። ወደ አካባቢያችሁ ሂዱና የዕለት ምግብ ድጋፍ እናቀርባለን። እኛ ለእያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይሆን ይችላል። ያው በሀገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሳቸው እሾች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ። በእርግጥም ሲናገሩ ከዛ ሄደን በምን እናበስላለን ምንስ መጠለያ ያለን የሚሉ የሚያነሳቸው እሾች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ እናንተ ወደ ዞናችሁ ወደ ወረዳችሁ ሄዳችሁ ከማህበረሰቡም አሁን መንግስት ብቻ አይደለም ይሄን እርዳታ እየሰጣቸው ያለ መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ ከዛ ባለፈ ዩኒቨርሲቲዎች ማህበረሰቡም ባለሀብቱም ድጋፍ ያደርጋል ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው ስለዚህ እንደዛ የተቀመጠው አቅጣጫ ይሄ ነው ሂዱ ተብለን ትናንትና አወያየናቸው ማታ አንሄድም ብለው ተመልሰው ወደ ግቢ ገቡ ወደኛ ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይህንን ነው ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ 5000 ጉንታል ገዝተናል ከተመደበ በጀት የክልሉ መንግስት። የፌደራል መንግስት ደግሞ ለተፈናቃዩ ስንጠይቅ የዕለት ምግብ ድጋፍ ይሰጠናል፣ በየዞኖቹ እንልካለን። ስለዚህ ለአሰራርም፣ ለእንትን ለክትትልም፣ ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው ነው አቅጣጫው። ስለዚህ አሁን እነሱ ይህንን አንቀበልም ነው ያሉ። ከባለፈው ሚያዝያ ወር ጀምሮ ከኦሮሚያ እና ከቤኒሻንጉል ጉሙዝ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29ሺ በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር።